እንደምናመሸሽ፣ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ቅዳሜ ሚያዚያ 15 2008 ዓ ም መገን ያረዳ ልጅ አይጠጣም፣ በጾም ሁለት ወር አይደርስም ከደጀ ሰላም። አስር ወሩን ለአንተ ትተናል፣ ሁለት ወሩን ለእኛ ይበቃል ብለናል። ለነፍስ መዳኛ በእርግጥም ይበዛል። መገን ያረዳ ልጅ መገን አይጠጣም፣ በጾም ሁለት ወር አይደርስም ጨርሶ ከደጀ ሰላም። ሁለት ወሩን ለአንተ ትተናል፣ አስር ወሩን ለእኛ ይበቃል ብለናል። ጌታ ሆይ ለነፍስ መዳኛም ይትስክር ይትስክር ይትስክር ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ ዝ አራዳ ዝ አራዳ ዘመዳ ይልባዳ ዝ አራዳ ዝ አራዳ ዘመዳ ይልባዳ። ቀልድ ነው። ንጉሴ ዘአፈሊቅ ነው የምትሰሙት። በጥቂቱ ስለ በገና የምንነጋገራለን። ስለ ዓሳም? አዎ፣ ስለ ዓሳም እንጨዋወታለን። ይበላል ወይስ አይበላም? ጥቂት ጊዜ ካገኘን ደግሞ የአሜሪካን ፕሬዚደንታዊ ምርጫ ትንቅንቅ እንመለከታለን። ቴቬ ካሚኒ እሱም ኮንሰርቬቲቭ ነው። ብዙ ነገር ኤክስፐክት ልታደረግ አትችልም። ግን በብዙ ነገር ድሃ ምናምን የሚረዳ ነገሮችም ያድርጓል በሀገሩ ውስጥ ገቨርነር በነበረበት ጊዜ። ቀኝም ቢሆንም ቅሉ በምንም በሰማይና ምድር ከነዚህ ከሁለቱ ስለሚሻል እሱ ከክሊንተን ጋር ከተወዳደረ ዜሪዜ ቻንስ፣ በቃ ክሊንተን እንደምትሸነፍ ማለት ነው። ዶክተር ጳውሎስ ሚልኪያስ የፖለቲካ ሳይንስ ጠቢብ ናቸው። ይመለሳሉ። ለመሆኑ ኢንተርኔት ነጻ ቢሆን ምን አለ? አቅሙ ለሌለው ሰብሲዳይዝ ለሚደረግበት መንገድ ተደርጎ ቢሰራ ሞር አክሰሲብሊቲ ሊኖረው ይችላል። አቶ ተሻገር ተስፋዬ በካሊፎርኒያው ሲሊከን ቫሊ የሶፍትዌር መሐንዲስ ናቸው። ዜናውን አዳምጣችሁ ስትመለሱ ሁሉንም ይዤ ጠብቃችኋለሁ። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ሶሎሞን አባተ ነኝ የማስተናግዳችሁ ብርሃን ኃይሉ ፕሮግራሙን ታቀናብራለች አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንዝለቅ እንዲያው አንኳር አንኳሩን ለማሰማት ያህል እንደምን አምሽታችኋል አዲሱ አበበ ነኝ ዜና የማሰማው ከጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጀዊ የስደተኞች መጠለያ ሰፈር አቅራቢያ በተፈጸመ ድንገተኛ ጥቃት ሰላማዊ ሰዎች መገደላቸውን ትናንት ዘግበናል እስከ ትናንት ባደረግነውም ክትትል 14 ሰዎች በአሰቃቂ ሁኔታ መገደላቸውንና አስከሬኖቻቸው ተለይተው ለዘመድ አዝማድ መላካቸውንም ለሆስፒታል ቅርበት ያላቸው ምንጮች ተናግረዋል። የደረሱበት ያልታወቀ ሰዎች በመኖራቸውም ፍለጋው በየጫካው መቀጠሉን እማኞች ተናግረዋል። ዛሬስ ጋምቤላ ከተማ እንደምንዋለች የአስከሬን ፍለጋውስ ወደ ስፍራው ደውለን ነበር። ጋምቤላ ከተማ ሰልፍ ነበረ ግድያን ለማውገዝና የተፈጸመው ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው ሩፍጂ ካምፕ ግዲ ያልፈጸሙ የድቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ ያመርተዋል። ድንጋይ ወረወራም ነበረም፣ ለዛ ሲባል ቦክስም ነበረ። ይህን ያህል አይደለም። ጸጥታ ችግር እንዳይከሰት ፌዴራል ፖሊስና የመከላከያ ፖሊስም የማረጋጋት ስራ ነበር ሲሰራ ነበር። ከአራት ሰዓት ጀምሮ ከሰዓት አካባቢም ከተማ ማለ ያለው በእግር የርኩኝ ነው። ትንሽ መረጋጋት ይታያል። ሰላም ነው። የንግድ ድርጅቶች ግን እንደተዘጉ ተደርጎ ነው። ዝክ ነው ያለው። ባለን መረጃ ከሰዓት በኋላ ጭንቅላታቸው በእሳት የተቃጠሉትን ሶስት ሴት እና አራት ወንድ በሚካኤል ቤተክርስቲያን ቅብር እንደተደረገ እንደተፈጸመላቸው ነው ከውስጥ ምንጮች መረጃ የሰማሁት ማለት ነው። ያስክረን ፈልጋ እንደቀጠለ ነው። ከክሳት ባለው እውነታ ድረስ የተገኘው የለም ሆስፒታል ይጀው ነበረ አዲስ የመጣሬሳ ሆስፒታል እንደሌለ ግን ፈለጋ እንዳለ ነው። የጠፉ ልጆች ገና ድራሻቸው ያልታወቁ ገና ፈለጋ ላይ ናቸው። የጠለላቸው እንዳሉ ነው። በአኟክ መንደር ገብተው የተደበቁ ከአደጋው እንዲያመልጡ ያመልጡ ቤት እንዲደበቁ የተደረጉ ልጆች እንዳሉ ነው የሚል መረጃ እየተሰፈር ነው። በትክክል እንዳሉ እንዲ የት ነው ማውጣት የሚቻለን? እሱም ገና ነው። ምንጫችንን አመሰግናለሁ። አድማጮች፣ ሁኔታውን በየቀኑ እየተከታተልን የምናቀርብ መሆናችንን እንገልጣለን። ወደ ተቀሩት ዜናዎች ስንመለስ የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማሻር ዛሬ ቅዳሜ ወደ ዋና ከተማዋ ጁባ ይመለሳሉ ተብሎ የተያዘው ቀነ ቀጠሮ ተራዘመ። ምክንያት ማቻር ድንገት ጦር መሳሪያ ይዘው ይገቡ እንደሆን ለማጣራት የፕሬዚዳንት ሳልቫኪር መንግስት እንዲጣራ በማዘዙ ይህ የደቡብ ሱዳን መንግስት ትዕዛዝ ይፋ የሆነው ትናንት አርብ ካቢኔ ስብሰባ ካካሄደ በኋላ ነው። የሚስተር ማቻር ጁባ መግባት ለደቡብ ሱዳን ሰላም ዋና ዋስትና መሆኑ ይታወቃል። የዛምቢያው ዋና ተቃዋሚ መሪ እንደ አውሮፓ አቆጣጠር በመጪው ነሐሴ 11 ቀን በሚካሄደው ምርጫ አልካፈልም ብለዋል ተብሎ የቀረበው ዘገባ ሐሰት ነው ሲሉ አስተባበሉ። አንድነት ፓርቲ ለብሔራዊ ልማት የተሰኘው የተቃዋሚ መሪ ሀካ ኢንዴ ሂቺሌማ በምርጫው እንደማይሳተፉ መገናኛ አውታር ያቀረቡት ዘገባ መሰረተ ቤስ ነው ብለዋል። ይህን ያልንበት አንድም ጊዜ የለም ሲሉም ሂቺሌማ አስተባብለዋል። የኢኳቶሪያል ጊኒ ህዝብ ነገ እሁድ አዲስ ፕሬዚዳንት ለመምረጥ ድምፅ ይሰጣል። ለረጅም ጊዜ በፕሬዝዳንትነት የቆዩት የአሁኑ መሪ ቴዎዶር ኦቢያንግ ንጉኤማ ምባሶጎ ዳግም ይመረጣሉ ተብሎ ይጠበቃል። ፕሬዚዳንት ምባሶጎ አጎታቸው የነበሩትን ፍራንሷ ማሲያስ አንጉኤማን ከስልጣን ካስወገዱ በኋላ ኢኳቶሪያል ጊኒን ለ37 ዓመት እንደመሩ ይታወቃል። በስደት የሚገኙ ተቃዋሚ መሪዎች ምርጫው ነገ ሀቀኛ አይሆንም ይላሉ። በመጨረሻም ፕሬዚዳንት ባራክ ኦባማ ዛሬ ቅዳሜ ለንደን ከተማ በተካሄደ ህዝባዊ ስብሰባ ተካፈሉ። ወጣቱ ከተስፋ መቁረጥ፣ ከጥርጣሬና ከባዕዳን ጥላቻ እንዲርቅም ጥሪ አቅርበዋል። በዚህ ወቅት ከተሰብሳቢው ህዝብ ለቀረበላቸው ጥያቄዎች ኦባማ መልስ ሰጥተዋል። ከቀጣዩ የዩናይትድ ስቴትስ ፕሬዚዳንት ምን እንደሚጠብቁና የእርሳቸውን የስልጣን ዘመን እንደምን እንደሚገመግሙ ተጠይቀው ያለፈውን የስልጣን ዘመኔን በትክክል ለመገመትና ትክክለኛ አስተያየት ለመስጠት አስር ዓመት መጠበቅ ይኖርብኛል ያሉት ኦባማ ህሊናዬን የማይቆረቆር ስራ እንዳከናወንኩ ግን ይሰማኛል ብለዋል። አድማጮች፣ ለሰዓቱ ያለን ዜና እዚህ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 15 208 ዓ ም ምሽት ፕሮግራም ነው። ፕሪንስ ከትናንት በስቲያ ረፋድ ላይ በአምሳ ሰባት ዓመት ዕድሜው አረፈ። የሙዚቃ ቃና ድንቁን የጥበብ ሰው ፕሪንስን ያስባል። ዛሬ እኔ ደግሞ ኩዳዴም አይደል የበገናውን ሊቅ የሙዚቃውን መምህር መጋቤ ስብሐት ዓለሙ አጋንዣላቸው তমি তদনয়। I'm not sure what I'm የሉእንት ነገ ሆሳዕና ነው ለክርስትና ምዕመናን እንኳን አደረሳችሁ። ከዚያም የሕማማት ሳምንት ይከተላል። ስለ ጾም ጉዳይ ከንጉሴ አክሊሉ ጋር የጀመርነውን ወግ ልንቀጥላለን። ኢየሱስ ክርስቶስ የጾመው አርባ ቀንና አርባ ሌሊት ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ሀምሳ አምስት ቀናት ናቸው አብይ ጾም ይዛ የምትጸልይባቸው ለንጉስ የሚባሉ የጾም ቀናት አሉ የትኞቹ ለማንስ ለየትኛው ንጉስ ይሆን እና ለምን የመጀመሪያው ሳምንት ሰባት ቀን የሚጾመው ለንጉስ እርቃን ነው። እሱ ደግሞ የቤዛንታይን ንጉስ ነው። ቤዛንታይን ማለት ድሮ እንግዲህ በቱርክና በሮም እነዚህን አካባቢ ሁሉ ያስተዳድር የነበረ ንጉስ ነው እና እስራኤል፣ ኢየሩሳሌም ግፍና መከራ የፋርስ ሰዎች ይፈጽሙባቸው ስለነበረ እነዚህን ሰዎች ባካ አስታክስልን ሲሉት እንደ ሰው የገደለ እኮ እድሜ ልኩን ይጹም ብሎ ስለሚል አይሆንም፣ ሐዋርያት እንደዚህ ብለው የደነገጉት ስላለ በሲኖዶስ እንዴት ይሆናል ቢላቸው ያችን ሰባት ሰባት ቀነዋል። እኛ ተከፋፍለን እንጾማለን። እንደውም እኮ የሰው ዕድሜ ትንሽ ነው ሲሆን ሰባ ቢበዛም ሰማንያ ነው እና ምንም የሚከብደን የለንም ብለው እነዛን የፋርስ ሰዎች ስላስወገደላቸው በዛ ምክንያት ለዚህ ለንጉሱ የሚጾም ነው እንጂ አባ ፍራት ደስታ ገብሩ እንደገለጹልኝ ለምንሊክ ለዮሐንስ፣ ለቴዎድሮስ ወይም ደግሞ በኋላ አሁን ለንግስት ዘውዲቱ ወይም ለቀዳማዊ ኃይለሥላሴ ለደርግ ወይም ደግሞ ለኢህአዴግ ተብሎ የሚጾም ጾም አይደለም። አንዳንዶች ደግሞ የንጉስ የሀገር ጾም ይሉታል። ሀገር የሚባለው ደግሞ ለኢትዮጵያ ብቻ ሳይሆን ለመላው ዓለም ድኅነት ለመላው ዓለም ሰላም የሚጾም ጾም በመሆኑ ይሄ ለንጉስ ለሀገር በፓትርያርክ እየተባለ የሚለው እንደ በልማት ሲወርድ ሲዋረድ መጣ እንጂ ትክክለኛ ታሪካዊ ሚስጥሩ ይሄ ነው። ሌላው ደግሞ ሁለተኛው ይሄ እንዳልኩ ከሚያዝያ አስራ ስድስት እስከ ሀያ ሶስት ያለውን ደግሞ ሰሙነ ሕማማት ነው ጌታ ጸዋተ መከራ የተቀበለበት በመሆኑ ለእሱ መታሰቢያ እንዲሆን አድርገው የሚጾሙት ነው ስምንቱ ቀን። እኛ አገር ግን የንጉስ የፓትሪያሪክ የምን የምን እያላችሁ እናንተ አስራ አምስት ቀን ጾም ታበዛላችሁ ይሉናል። ነገር ግን አሁን በጠቀስኩት ምክንያት የሆነ ነው። ይሄ ደግሞ በጣም ረጅም ዘመን ከሰባት መቶ አስራ አራት ዓመተ ምህረት ጀምሮ ሲወርድ ሲዋረድ የመጣ ነው። ሌላው ሊቃውንቱ ከዚሁ ጋር እያይዘው የሚሉት ምንድን ነው? አድሉ ለጾም ይላል ለጾም አድሉ። ከመብላት መጾም ይሻላል። ጾም ትፌውስ ቁስለ ነፍስ ጾም ደግሞ ኃጢአትን ሊያስተሰር የሚችል አብይ መሳሪያ መሆኑን ለመግለጽ ነውና እና በዚህ በዚህ ምክንያት ነው እያሉ ሊቃውንቱ ያስተምራሉ። ቅዱስ ያሬድም ንጹም ጾው መሆነ አፍቅር ቢጸነ፣ ጾምን እንጹም ወንድሞቻችንንና እህቶቻችንን በራሳችን አድርገን እንውደድ እያለ በዚህ በአብይ ጾም በጾመ ድጓ ድርሰቱ ላይ ይገልጻል። አሁን ደግሞ ስለ አሳና ስለ ጾም እንነጋገር እስኪ እስከ ቅርብ ዓመታት ዓሣ የጾም ምግብ እንደነበረ በውል ይታወቃል። በአሁን ዘመን ገሚሱ ይጾማል፣ የማይጾመውም አለ። ንጉሴ የሚያውቀውን ያጫውተናል። ዓሣ በመሠረቱ እኔም ዲያቆን ሆኜ እስከማውቀው ድረስ በትክክል እስከ ሺህ ዘጠኝ መቶ ሰማንያ ዓመተ ምሕረት ድረስ በዚህ በዐቢይ ጾም፣ በጾመ ሐዋርያት፣ ጾመ ነቢያት፣ በአርግሮብ ጋድም ብትለው በእነዚህ ሁሉ ጊዜያት ይበላ ነበር እስከ አስራ ዘጠኝ መቶ ሰማንያ ከዛሬ ሀያ ዘጠኝ አመት ድረስ ዓሣ ይበላል። እርግጥ እንዲህ ሆኖ የማይበሉ ሰዎች ያም ሆኖ ይኖራል። ለምን አንዳንዶቹ ደም አለው ደም የለውም እንደዚህ ነው እያሉ ክርክር ስለሚያነሱ ነው። ግን በኢትዮጵያ ቤተ ክርስቲያንም የንግስ በዓል ክብረ በዓል በሚደረግበት ጊዜ ዓሣ ትልቁ የግብዣው ምግብ ነው እና በዚህ አይነት በጾማው አርብም ሮብም በማንኛውም ጊዜ አሳ ሲበላ ቆይቷል። እንደ አጋጣሚ እኔም ራሴ ህዳር ስድስት ቀን ቁስቋም ማርያም ትነግስ ስለነበረ እንጦጦ እዛ ሄጅ የነበርና በዚህ አመት ማለት የለም የዛሬ ሀያ ዘጠኝ አመት የሶስተኛው ፓትርያርክ ከባስልዮስ ከቴዎፍሎስ ቀጥሎ የነበሩት አቡነ ተክለ ሃይማኖት በደርግ የነበሩት አሳ እንደው እንዳይበላ ብለው እዛ ላይ ገዘቱ ቃላቸውን አስተላለፉ። እንደውም፣ የዚህም የገና ጾምም አስራ አራት መቀበያ ሆኖ ከአስራ አምስት ጀምሮ ጾም ይሁን ብለው ደነገጉ። ከዛ ወዲህ አሁን ያው እንግዲህ የሚበሉም የማይበሉም አሉ። የኢትዮጵያ ቤተ ክርስቲያንም ጠንከር አድርጋ በዚህ ላይ አታስተምርም። ቅድም እንዳልኩ አርሉ ለጾም ወደ ጾም አርሉ ምትል ቃል አለቻቸው። በዚች ነው የሚያመልጡትና እንደዚህ እያደረጉ ነው እንጂ አሳ በንጉሰ ነገስቱ በነገስታቱ ዘመን ከቀድሞ ጀምሮ ሲበላ ቆይቷል። መቼም ከሊቃውንት እንደ አለቃ ገብረሃና የተማሪ የለምና አንድ ተማሪያቸው አለቃ፣ ያኔ መተዳደሪያው ፍትሀ ነገስት ነበርና የኢትዮጵያ ሕገ መንግስት እንደው ፍትሀ ነገስቱ አፋን ይሰራዋል አላቸው። አየህ፣ ይበላሉ አላለም። ያጠያየቁን እንዴት ነው? እንደው በዚህ በአብይ ጾም ፍትሀ ነገስቱ አፋን ይሰራዋል ሲላቸው አይ እንደ ዋ አንተ ከብቴ አሉት። እንግዲህ ድሮ ብዙ ተማሪዎች ስላሏቸው የተማሪዎቻቸውን ስም መያዝ አይችሉም እና ተማሪዎቹም አብዛኞቹ የዋ ስለሆኑ ከብቴ ነው ሙሉታ ከብቴ እኔ ምን አቃለሁ ማዘንጊያ ማታ ማታ ስታን ኩሻኩሻው ሰማለዋል። ይሄ እንግዲህ ይበላል ማለት ነው እና እንደውም በዚህ በጾሙ ጥሩ ጥያቄ ነው ያነሳው። ቀደም ብሎ አሳው ይዘለዘልና ተሰቅሎ ቋንጣ ተሰርቶ በአብይ ጾም አሳው ቋንጣ ወጥ ተደርጎ ከሽሮ ጋር አንዶ ላም ብሎ ተደቁሶ ሽሮ ውስጥ ገብቶ ተሰርቶ ይበላ እንደነበር እና የገብስ ጠላም እንደው ተጠምቆ በዛ በሁዳዴ ጾም እንደሚጠጣ ነው። አሁን ደግሞ በተዘዋዋሪ ካህናቱ በአብይ ጾም የሚል አብይ ጾም ነው ይሄ። በዚህ ጊዜ ጾም ነው፣ በዚህ ጊዜ ፍስክ ነው አይሉ መጠጥ ካለ የሚጠጣ ካህን ከሆነ ይጠጣል። ምንም ምርጫ የለም። የቀን ምርጫ የወር ምርጫ የጾም ምርጫ የለም። ያራዳሊ ደግሞ በራሱ ፈቃድ ተነሳስቶ አብይ ጾሙን አልጠጥ በጣም የጤና ምርመራ አረጋለሁ ብሎ አስር ወሩን ለራሱ አርጎ አራዳ፣ አስር ወሩን አይጾምም ማለት ነው። ሁለቱም ቻለ። ለጌታ ሰጥቶ ማረፊያ ነው የሚፈልገው። አዎ፣ እና ለዛሽ ለማረፊያ አርጎ እንደዚህ አርጎ ይጾማታል። መገን የአራዳ ልጅ አይጠጣም በጾም ሁለት ወር አይደርስም። ከደጀ ሰላም አስር ወሩን ለአንተ ትተናል። ሁለት ወሩን ለእኛ

ሁለቱ ወር ሁላም ተጥተናል፣ አስር ወር ሁለኛ ይበቃል ብለናል፣ ጌታ ሆይ ለነፍስ መዳኛ ኢትስክር ኢትስክር ኢትስክር ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ ዝ አራዳ ዝ አራዳ ዘመድ አይልባዳ

ከዚህ ወደ አሳው ብመለስ፣ አንዳንድ ሰዎች አሳ የሚጾምበት ምክንያት የለም ብለው የሚሟገቱ ሰዎች ከኢየሱስ ክርስቶስ ከራሱ ጋር ያያይዙታል። የእሱ ህይወት እኮ ከአሳ ጋር በጣም የተቀራረበ ነው። ለምሳሌ ሁለት አሳ ይዞ አምስት ሺህ ሰው መግቦ አስራ ሁለት ሰሀን ትርፍራፊ መሶብ ተነስቷል። በረከት ሰጥቶታል። የእሱ ደቀ መዛሙርት ዓሣ አጥማጆች ነበሩ። ዓሣ ሲያጠምዱ ነው ያዛቸው። ዓሣ ለማጥመድ ባህር ላይ ወጥተው ገሊላ ነው መሰለኝ ማጥመድ አቅቷቸው እሱ ነው ሄዶ ዓሣ በዓሣ ያደረጋቸው እያሉ የኢየሱስ ክርስቶስን ህይወት ከዓሣ ጋር ያገናኙትና አሳ ምንም ክፋት የለውም፣ የተባረከ ፍጡር ነው ብለው ነው የሚከራከሩት። አንዳንዶች ይህ ተነስቶ ያውቃል በኢትዮጵያ ኦርቶዶክስ ተዋህዶ አማንያን መካከል ትክክል ነው ይነሳል። ይሄ ነገር ብዙ ጊዜ እንደውም እንደ መከራከሪያ አድርገው የሚያቀርቡት ይህንን ነው። ነገር ግን ከዚህ ከጾሙ ጋር የአሳው ጸሎተ ሐሙስ የተሰራበት የሆነበት ጊዜ እና ይሄኛው አይገናኙም እና የተለየ ታሪክ አለው። ያ በአጠቃላይ አሳ ጥሩነቱ የታወቀ ነው። አሁንም እኮ በቤተ ክርስቲያን በኩል ቢሆን እኮ በዚህ በጾሙ ቀን አይበላ ተብሎ ያው ፓትርያርኩ እንደዛ ስላሉ የተወሰኑ ሰዎች አይበሉትም እንጂ አሳ መጥፎ ነው አልተባለም። በፍስክ ገን የሚበሉ አሉ። አሁን በፍስክ ገን አሁንማ የአሳ ምግብ ቤት ያላቸው አሉ። አሁንማ አሁንማ አገር ሰልጥኗል። አርብሮብ የለም። ፍስክና ጾም የሚባል ነገር የለም። አሳ ሁሉም ሰው ባገኘ ጊዜ ይበላል። በድሮ ጊዜ ግን አሳ የጾም ምግብ ነበረ፣ የሁዳዴ ምግብ ነበረ። አገሩ ሁሉ አሳ አሳ ነበረ የሚለው ይህን አስታውሳለሁኝ እኔ። ልክ ነው እንደዛ ሲባል ነው የቆየው። ግን ይሄ እንዳልኩ ከአስራ ዘጠነት ሰማኒያ ዓመተ ምረት ጀምሮ በዚህ በመደገንጉ ምክንያት የሆነ ነው። ለሁሉም እንግዲህ የእኛ ቤተ ክርስቲያን እንደ አይነትም ነገር ግልጽልጽ አድርገው ማስተማርና ማሳወቅ አለባቸው። በህግ ደረጃ ግን የተጻፈ ነገር የለም ነው የምትለኝ? ከዛ ከአቡነ ተክለ ሃይማኖት ግዝት አጋጣሚ በስተቀር የለም። ቅዳሜ ስዑር ወይም ቅዳሜ ሹርም ተብሎ ይጠራል። ምን ይሆን? ያው የተሻረው ቅዳሜ የሚሉት አሉ እና ቅዳሜ ስዑር የተሻረ ለማለት ነው። ቅዳሜ ስዑር የሚሉም ሰዎች አሉ። ይሄ እንግዲህ የትንሣኤ በዓል የዋናው በዓል ዋዜማ ማለት ነው። ቅዳሜ ቀን ነው የሚውለው። ጠዋት የቤተ ክርስቲያን ሰዎች በአዲስ አበባ ከተማ እስከ ቅርብ ጊዜ ድረስ አሁንም አልፎ አልፏሉ አሉ፣ ሁለት ሰው ቀጤማ ይዘው በየቤቱ ገብረ ሰላመ በመስቀሉ ክርስቶስ በመስቀሉ ሰላምን አደረገ አደረገ ትንሣኤ ሆ አጋደ ትንሣኤውን ገለጠ ብለው አስቀድመው ብስራቱን እንዴት አልመነሳት የሚያበስሩበት እለት ነው። እና እስቲ አባ አስራት ደስታ ገብሮ የምንስማቸው ቅዳሜ ስዑር ሁለት አይነት ነገር የሰጽሙ በቅዳሜ ስዑር። ቅዳሜ ስዑር በንጉሱ ሰ የሆነ እንደሆነ ስዑር እ በንጉሱ ሰ የሆነ እንደሆነ የተሻረ ማለት ነው። የተሻረው ቅዳሜ ማለት ነው። ቅዳሜ ሰንበት በሰንበት ብሎ ጾም የለን ቀብሮበት ዘጠኝ ያን ዕለት ግን ጌታ በመቃብር ስላደረ በጾም ተሽሯል። ይህንንም የጀመረው የኢቆብ ሐዋርያ ኤጲስቆጶስ ዘኢየሩሳሌም ነው። ጌታ ኢየሱስ ክርስቶስ በሶስት ቀን እነሳለሁ ሲል ሰምቻለሁና ትንሣኤውን ሳላይ እህል አልቀምስም ብሎ ለቤታችንም ሌሎቹ መሀል እህል ሳይቀምሱ ከአርብ ስቅለት ዘጠኝ ሰዓት ጀምሮ እስከ ትንሣኤ ሌሊት ድረስ ቆይተዋል።

የምመናነቻቸው ያስችላሉ። ይህም ጥንትም መሰረት አለሁ። በኖኅ ዘመን የጥፋት ውሃ በሆነ ጊዜ የጥፋት ውሃ መድረቁን ወይም መውደሉን እንድታይ ርግብን ላሳት። እንዲህ እንዲህ እያለ ይሄዳል። እንግዲህ ሰፊ ነው ቅዳሜ ስዑር። በአጭሩ በዚህ አይነት ሁኔታ ነው ያለው። የአብይ ጾም ምስጢራትና ታሪክ እጅግ የበዙ ቢሆኑም እንዲያው አጠቃላዩን እውቀታችንን በጥቂቱ ለመመገብ ያህል ለዛሬ በዚሁ እናብቃ። ዝግጅቱ አልተጠናቀቀም። ከሰሞኑ እንመለስበታለን። አባ ሥራት ደስታ ገብሩንና ንጉሴ አክሊሉ ዘአፈ ሊቀን ከልብ አመሰግናለንሉስ ባለፈው ሳምንት ኒውዮርክ ላይ ገበያው ደርቶ ነበር። ስለ ወትሮው የዓለም ገበያ አይደለም የምላችሁ፣ የፖለቲካውን ማለቴ ነው። ከዲሞክራቶቹ ሂላሪ ክሊንተንና በርኒ ሳንደርስ ከሪፐብሊካኑ በኩል ደግሞ ዳናልድ ትራምፕ ታምፕ ክሩዝና ጃን ኬሲክ ተናንቀው ነበር። የኒውዮርክ ግዛት ዜጎች በየፓርቲያቸው ጎራ ለሚቀጥለው ፕሬዝደንታዊ ምርጫ ይወክለን ለሚሉት ሰው ድምፅ ሰጡና፣ ዲሞክራቶቹ ለሂላሪ ክሊንተን፣ ሪፐብሊካኑ ለዶናልድ ትራምፕ ጠቀም ጠቀም ያሉ ድሎችን አሳቀፏቸው። ወደ ብዙ ርቀት ከመውሰዴ በፊት ግን አንድ ስለ አሜሪካና ስለ ዋይት ሀውሷ ሲወራ ቁልፍ ስለሆነ ጉዳይ እንነጋገር። ለመሆኑ አሜሪካ ለሴት ፕሬዚደንት ዝግጁ ነች? ራኮ በፊት ጊዜ ብትጠይቀኝ፣ ለምሳሌ አሁን ባራክ ኦባማ ተወዳድሮ ገብቶ በሚያስገርም ሁኔታ እዛ ድረስ እስከደረሰበት ጊዜ ጊዜ ብትጠይቀኝ በምንም አይነት ታሪክ የማይገመት ነበረ ለማለት ነው። ይሄ ጥቁሩ ይመረጣል፣ ማንም ማንም አይገምትም። ስለዚህ አሜሪካ ሴት ደግሞ እኔ ያስታውሳለሁ አንድ ጊዜ ስለወደፊት እንደ ሴት ብትመረጥ ምን ይመስላችኋል ብለው ጠየቋት። አንድ ይሄ እንግዲህ ናይንቲን ሰቨንቲ ስስጡ ነው ስማጠፋ ያን እንግዲህ በጣም እንደ ተስፋ አላት እንደ ቢሆን ሴት ብትመረጥ ተብሎ ሴትየዋ አጠያቃቸው ደግሞ እንዴት ነው መዳም አሁን አንቺ ኢፍ ወን ዴይ አንድ ቀን ጠዋት ከእንቅልፍሽ ስትነሺ ዋይት ሀውስ ውስጥ ራሽን ብታገኝ ምን ይመስልሻል? አላት ጋዜጠኛው። የፕሬዚደንቱ ሚስት ጋር ደግሞ ልታጣላኝ፣ በጭራሽ በምንም አይነት ኦቫል ኦፊስ ውስጥ ራሳቸውን አያስቡም። በጭራሽ በጭራሽ፣ በቃ እንደዛ አይነት የነበረበት ነው። አንድ ደግሞ ሴኔተር ነበረ ስሙ ጠፋኝ። በቃ ልም ያለ ራይዚንግ የሆነ የአይነት ነገር ሲነሳ በምንም ሴት የአሜሪካን ፕሬዚደንት ልትደረግ አይገባም። ለምን ሲሉት እንዴ፣ ያኔ ደግሞ ይህ ሶቪየት ዩኒን እና አሜሪካን በጣም በጣም በዚህ ኒክሊየር እንትን ይወዳደሯ ነበር። የኪዩበን ሚሳይል ክራይሲስ በቃ ጫፍ ላይ ደርሰው ዓለምን ሊያጠፉ የነበረበት አካባቢ ነው። ሴት ንማ ከመረጥ እንደ ኪዩበን ሚሳይል ክራይሲስ ያለውን በወር በወሩ ነው የምናገኘው። እስከዚህ የሚናገሩ ሰዎች ሴኔተሮች ነው። ይህ እነዚህ እኮ እህት አላቸው አምሹር እናት አላቸው ፎሹር። መቼም እንደዚህ ብሳን እንደ ከአፉስ እንዲህ ያለ ነገር አውጥቶ በሴት ላይ ይናገራል። ይሄ ዶናልድ ትረምፕ ራሱ አሁን ያለፈው ጊዜ ያለውን አይ ሰምተህ የለ። እንዴት ሰው እንደዚህ ብሎ ይናገራል። እንደ ሁላችንም እኮ ከሴት ነው የተወለድ ነው። ብዙ ጩኸትና ጫጫታ ያስነሳ ነው። ስለዚህ አሁን ባለው ሁኔታ ግን አሜሪካ ለሴት ፕሬዚደንት ዝግጁ ነች ነው የሚሉኝ? አዎ ሰው እየተለወጠ ሄዷል። ኦባማ ከተመረጠ ጥቁር ሆኖ ሴትም ደግሞ ልትመረጥ ትችላለች። ዶክተር ጳውሎስ ሚልኪያስ በሞንትሪያል ካናዳ የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በሌላ ዝግጅት ይዤላችሁ መለሳለሁ። ለዛሬ አመስግኜ ላሰናብታቸው። ወደ ተከታዩ ዝግጅት እንለፍ። የመረጃ ቴክኖሎጂ። ዛሬ ኢንተርኔት ማለት መንገድ ሆኗል። ኢንተርኔት ቢሮም ነው። ኢንተርኔት ሕይወታችን ነው። የእስትንፋሳችንን ያህል እየቀረበን ነው። እናም ኢንተርኔት በነፃ ቢሆንስ አልኩና ወደ ካሊፎርኒያ ደወልኩ። አቶ ተሻገር ተስፋይን አገኘኋቸው፣ የሶፍትዌሩን መሐንዲስ። ኢንተርኔት አሉኝ። አዎ ኢንተርኔት ነጻ ክፍያ የማይከፈልበት እንደ አየር ማለት ነው። አይ ችግሩ ምንድን ነው? ኢንፍራስትራክቸሩን ማን ይከፍለዋል ነው። ኢንተርኔት እኛ ጭቆለን ዛሬ ኢሜል ስንልክ በጣም ብዙ ሺህ ሜትር የሆነ ኬብሎች አሉ፣ ሀሰር ያሉ ኬብሎች አሉ፣ ኮምፒውተሮች አሉ፣ የኢንተርኔት እንደዛ ለመሰራጨት እና በሱ ጉዳይ ላይስ የሚያስቡ አካላት አሉ። ባለሙያዎች ልትሆኑ ትችላላችሁ፣ ወይም የመንግስት አካላት ሊሆኑ ይችላሉ፣ ወይም ሌሎች መሰረተ ልማትን የሚዘረጉ ልክ መንገድ እንደሚሰሩት ድልድይ እንደሚሰሩት ማለት ነው። ታክሲ ይከፍላል ሰው ግን የሆነ አካል ሊኖር አይገባውም? ይህንን እንደ መሰረተ ልማት ቆጥሮ ህብረተሰቡ በነፃ ሊያገኘው ወይም ግብር በመክፈሉ ብቻ ሊያገኘ የሚገባው አገልግሎት እንደሆነ ችግሩ ኢንተርኔት የአንድ ሀገር ነገር አይደለም። ሁሉም ሀገር የራሱን ኢንፍራስትራክቸር በሀገር ውስጥ መስራት አለበት። ከሀገር ውጭ ደግሞ የሌላንም ኢንፍራስትራክቸር መጠቀም አለበት እና እንዴት ነው አስተባብረ ይህንኑ ሁሉ አለምና መንግስታት በሙሉ ለማስራት የምትችለው። አሁን እርግጥ፣ እዚህ አሁን ለምሳሌ ሲሊኮን ቫሊ እና አሜሪካ አሁን ጉግል በጣም ኤክስፐሪመንታል የሆነ ነገር እየሰሩ ነው። አሁን ጉግል ፋይበር ይባላል እና ዋይርለስ በመጠቀም ስርጭቱን በጣም መጠነኛና ትንሽ ዋጋ ለማድረግ ነው። ግን እነሱ ያንን ብር በአድቨርታይዚንግ ይሰሩበታል ወደ እና እንዴት ነው ኢንፍራስትራክቸሩ ዋናው ትልቁ ትልቁ ትልቁ ወጪና እንትን እና ያንን ደግሞ ማነጅ የሚያደርገው የሰው ሀይል ማን ነው? ያንን የሚከፍለው ትልቁ ጨዋታ እና በዛ ምክንያት ብቻ ነፃ ለመሆን ያለው እንትን በጣም የሚቀለች ይመስለኛል። እርስዎ እንደ ባለሙያ እንደ ኢንጂነር እንዴት ነው ሀሳቡን የሚያዩት? ድምፅ ስጡ ቢባሉ ወዴት ያደላሉ? ማምነው ምንድን ነው? ሁሉም በመጠኑ በሚችለው እና ወይንም ገደብ ተደርጎለት በሚከፍለው መክፈል አለበት ብዬ ነው የምገምተው። አሁን ለምሳሌ ኢትዮጵያን በሚመለከት በምናይበት ጊዜ ለገበሬው እናትከፍላለን ቢባል ትንሽ ጎዳዋ ገባ። ግን በአንደኛው ዓለም ውስጥ ያሉ ኢንጂኔሮች ደግሞ የበለጠ ለሚጠቀሙበት ደግሞ ከፈሉ ቢባሉ ተመጣጣኝ ነው እና ሁላችንም እንከፍላለን እና ዘዴ ኖሮት አቅሙ ለሌለው ሰብስዳይዝ ለሚደረግበት መንገድ ተደርጎ ቢሰራ ሞር አክሴሲብሊቲ ሊኖረው ይችላል እና እርግጥ ነው ገባ። አሁን ለምሳሌ ለእኔ ኢንተርኔት እንደ መብራት እንደ ውሃ እንደ ስልክ ዩቲሊቲ ነው። እና ዩቲሊቲ እስከሆነ ድረስ የለት ተለት የሚጠቀሙ በት ነው የለተለፍ ለፈር የምጠቀምበት ያለሱ ስራትና ንትን ማለት ስለማልችል ለእኔ ጥቅሙ በጣም ከፍ ያለ ስለሆነ መክፈል አለበት ብባል እርግጥ ነው አምናለሁ። ተጠቃሚ ነኝ በጣም ግን እንዳልኩ ደግሞ በግብርናው አለም ላሉ ደግሞ ወንድሞቻችን፣ እናቶቻችን እነሱ ደግሞ ብዙ ክፈሉብ ደግሞ ብትል ደግሞ ይጎዳቸዋል። ምክንያቱም ገቢያቸው ተመጣጣኝ በጣም ትንሽ ነው እና ሰብስዳይዝድ በሆነ መንገድ ለመስራት የሚቻልበት መንገድ ካለ የሚረዳ ይመስለ ይታየ። እንግዲህ ወደዚህ ጥያቄም ወደፊት እንመለሳለን። ክፍት ነው ይሄ ራሱም ለውይይት ወደፊት። ኢንጂነር ተሻገር ተስፋዬ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያና ለጊዜው። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት። ሰጠና ቤቱን ፈቃድህም ይህ እንዲደረግ ይሁን። በሰማይ ሞተን ተነስተን ከደይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀ ስጠን። ይቅር በለን፣ የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንህል ይቅር በገሃነን በክፉ ሉማት መጋቤ ስብሃት አለሙ አጋ አብረውን ይቆያሉ። ለዛሬ እጅግ በጣም አመሰግናለሁ። አድነን እንጂ ከሞት ይህችን መንግሥት የማያገኛ ትልፈት ጌትነትን የሙዚቃ ቃና ጽዮን ግርማ ትረከባለች ፕሪንስን ይዛ አብረን ትቆያለች። እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የምናደርሰው ምርጥ ምርጥ የእንግሊዝኛ ዜማዎችን የምናስደምጥበት ሰዓት ላይ እንገኛለን። ሙዚቃዎቹ መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። እስከ ፕሮግራማችን ማብቂያ ድረስ አበሬያችሁ ቆያለሁ። አብራችሁኝ ቆዩ። ዛሬ ከትላንት በስቲያ ህይወቱ ያለፈው አሜሪካዊ ሙዚቀኛ ፕሪንስ ፕሪንስ እንግዲህ የመድረክ ስሙ ነው ፕሪንስ ሮጀርስ ኔልሰን ይሰኛል ስለሱ የህይወት ታሪክ አለፍ አለፍ እያልኩ መረጃዎችን እየሰጧችሁ። የሙዚቃ ስራዎቹን ለማየት እንሞክራለን። አሜሪካዊ ሙዚቀኛ ፕሪንስ ከትላንት በስቲያ በ57 ዓመቱ ድንገት አርፏል። በዓለም ዙሪያ ዜናው ሲሰማም የሙዚቃ አድናቂዎቹ በድንጋጤና በሐዘን ውስጥ ተውጠው ታይተዋል። እስቲ ፐርፕል ሬን በሚለው ተወዳጁ ዜማ ፕሮግራማችንን እንጀምር። በሚኒያፖሊስ የተወለደው ፕሪንስ ሮጀርስ ኔልሰን በአሜሪካ ሙዚቃ ዜማዎችን በመድረስ በማዜም የሙዚቃ መሳሪያዎችን በመጫወት በርካታ ቅኝቶችን በአንድ ላይ ያጣመረ ወይም በአንድ ላይ ያወጣ ጃዝ፣ አርኤንቢ፣ ፋንክ፣ ፖፕ እንዲሁም ዲስኮም ሳይቀር በማዋሀድ ይታወቃል። ፕሪንስ ፕሪንስ ባልታወቀ ምክንያት ከትናንት በስቲያ ሐሙስ ዕለት በድንገት ህይወቱ አልፏል። በምን ምክንያት ህይወቱ እንዳለፈ እየተጣራ እየተመረመረ ይገኛል። ፕሪንስን ምን እንደገደለው ማጣራት እየተደረገ ነው። በሚኒሶታ ግዛት በሚገኘው የሙዚቃ ስቱዲዮና ቤቱ ነው ድንገት ያረፈው። ሰዎች ቤቱን በአበባዎችና ሻማዎች አጥለቅልቀውታል። ወደዛው እየሄዱ ሀዘናቸውንም እየገለጹ ነው። ፕሪንስ እንግዲህ በርካታ አልበሞችን ሰርቷል። በ57 አመቱ፣ ወደ 39 የስቱዲዮ አልበሞችን ሰርቷልና ዘጠነኛው የስቱዲዮ አልበሙ ሳይን ኦ ዘ ታይምስ ይሰኛልና ይሄንን ለአልበሙ መጠሪያ የሰጠውን ሳይን ኦ ዘ ታይምስ ዜማ እናዳምጥ። Any man died of a big disease with a little name. By chance, his girlfriend came across a needle, and soon she did the same. At home, there were 70-year-old boys, and their idea of fun is being in a gang called the Disciples, high on crack, toting a machine gun. Church and kill everyone inside. You turn on the telly, and every other story is telling you somebody died. My sister killed a baby because she couldn't afford to feed it, and are sending people to the moon. In September, my cousin tried river for the very first time. Now he's doing horse, it's June. just shining home but if a night falls and a bomb falls if everybody see the dawn time መረጃዎች እንደሚያሳዩት ታዋቂው አሜሪካዊ ሙዚቀኛ ፕሪንስ የሙዚቃ ፍቅር ያደረበት ገና በልጅነቱ ነበር እና የመጀመሪያውንም የዘፈን ግጥም የጻፈው በሰባት ዓመቱ ነበር በ19 ዓመቱ ብዙም እንኳን ስኬት ባይኖራቸውም በርካታ ቅጂዎችን አውጥቶ ነበር በ1970 ዓመተ ምህረት ፎር ዩ የተሰኘ ዜማ አውጥቶ ነበር ነገር ግን በወቅቱ ብዙም ተወዳጅነትን አላገኙም ነበር መጀመሪያ ላይ ያስደመጥኳችሁን ፐርፕል ሬንን ግን በ977 ዓ ም ሲያወጣ ወደ 20 ሚሊዮን ቅጂ ሸጧል። ስራዎቹ በአይነታቸው የተለዩ ግሩም አልበሞች መካከልም ተካተውለት ነበረ። ፕሪንስ ሌላው የሚታወቅበት አለባበሱ ነው። አለባበሱ በጣም ደማቅ የሚታይ ነገር ይወዳል። የመድረክ ችሎታው ደግሞ በጣም የተመሰከረለት ነው። መድረክ ላይ ልክ እንደ ፊልም ና እንደ ቲያትር ነው። ፕሪንስ እንግዲህ ስቱዲዮ ከሰራቸው አልበሞቹ ሌላ ከመድረክ ላይ የተቀረጹ አራት አልበሞችን ሰርቷል። ፕሪንስን ወደ ኮከብ ድምፃዊነት ካሸጋገሩት ስራዎች አንዱ በ ሺ ዘጠኝ መቶ ሰባ ዘጠኝ አመተ ምህረት ያወጣው ዋና ቢዩር ላቨር የሚለው ዜማ አንዱ ነው። የፕሪንስ ሞት ፕሬዚዳንት ባራክ ኦባማን ጨምሮ አሜሪካኖች በጣም ሐዘናቸውን በተለያየ መንገድ እየገለጹ ነው። ቤቱ በርካታ አበባዎች ስፍር ቁጥር የሌለው የአበባ ጉንጉን በቤቱ ደጃፍ ላይ እየተቀመጠለት እንደሆነ የዓለም መገናኛ ብዙሃን እየገለጹ ነው። ፕሬዚዳንት ባራክ ኦባማም ከትናንት በስቲያ የፕሪንስን ሞት አስመልክተው ባወጡት መግለጫ ዛሬ አለማችን አንድ ታላቅ የፈጠራ ሰው አጥታለች ብለውታል። ፕሪንስ በሙዚቃ ስራው በርካታ ሽልማቶችን ተቀብሏል። ሰባት ጊዜ የግራሚ የሙዚቃ ሽልማት አሸንፏል። በሮክ ኤንድ ሮል ሆል ኦፍ ፌም ማለትም በበራክ ሙዚቃ በታላቁ መዝገብ በሁለት ሺ አራት ዓመተ ምህረት ስሙ ተካቷል። ፕሪንስ እንግዲህ ሌላ ከሰራቸው ስራዎች አንዱ ከተለያዩ ሙዚቀኞች ጋር ስድስት አልበም ሰርቷል። አስራ ሰባት የቪዲዮ አልበሞችን ሰርቷል። አንድ መቶ ሰላሳ ስድስት የሙዚቃ ቪዲዮዎችንም ሰርቷል። ኪስ ሌላው የፕሪንስ ተወዳጅ ስራው ነው። የተወደዳችሁና የተከበራችሁ አድማጮች የዛሬውን ቀን በሀምሳ ሰባት አመት እድሜው በድንገት ህይወቱን ላጣው የአሜሪካ ሙዚቀኛ ፕሪንስ መታሰቢያ እንዲሆን ስራዎቹን በማስታወስ ለእናንተ ሳደርስ ቆይቻለሁ። ፕሪንስ እንግዲህ ከሙዚቃ ስራው በተጨማሪ በበጎ አድራጎት ስራ ላይ ይሳተፋል በሚል ስሙ በበርካቶች ዘንድ ሲወሳ የኖረ ድምጻዊ ነው። በአንድ መቶ ሚሊዮን ቅጂ ሽያጭ ምርጥ አ። አርቲስት የሚል ስያሜንም አግኝቷል ሮሊንግ ስቶን የተሰኘ መጽሄትም ከምንጊዜ ምርጥ ድምጻውያን መካከል በሀያ ሰባተኛ ደረጃ ላይ ያስቀምጦታል ስለዚህ ፕሪንስ ምንጊዜም ምርጥ ድምጻዊ ነው ማለት ነው ለነገሩ የፕሪንስ እውቅና ከዝነኝነትም በላይ ነበር እስቲ አንድ ሙዚቃ ልጨምርላችሁ ዲስ ኮድቢ አስ ይሰኛል የፕሪንስ ተወዳጅ ዜማ ነው you ready. ready this could be uh, da, da, da, da, da. This, this, this, this this could be uh. የተወደዳችሁ የሙዚቃ ቃና አድማጮች የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ ምርጥ ምርጥ የእንግሊዝኛ ዜማዎች ወደ እናንተ የሚደርስበት ፕሮግራም ነው። ለዛሬ ሰዓቴ አብቅቷል። አንድ የፕሪንስን ዜማ ጋብዤ ልሰናበታችሁ። ዳይመንድስ ኤንድ ፐርልስ ይሰኛል። በዚሁ ሙዚቃ እኔ ልሰናበታችሁ። ዳይመንድስ ኤንድ ፐርልስ ይቀጥላል። በእኔ በኩል ደናደሩ። የመጠቃለያ ዜና አሰማለሁ። ከጋምቤላ በስተምስራቅ 17 ኪሎ ሜትር ላይ ባለችው ጀዊ የስደተኞች መጠለያ 14 ሰዎች በአሰቃቂ ሁኔታ የተገደሉበትን ተከትሎ ዛሬ ጥቃቱ የተፈጸመበት ደገኛው ህዝብ የተቃውሞ ሰልፍ አካሄዷል። በሁኔታው አለመረጋጋትም የተዘጉ ሱቆች እስካሁን እንደተዘጉ ናቸው። ህዝቡ ሰዎቹ ወደ ተገደሉበት አካባቢ ሲጎርፍ እና አልፎ አልፎም ድንጋይ ሲወረውር ስለነበር ፌዴራል ፖሊስ ሁኔታውን ለማጣረት ወደ ሰማይ ተኩስ እንደከፈተ ታውቋል። እናም ሰው በሰላም ወደ ከተማዋ እንደተመለሰ ከዛው አካባቢ ያገኘነው ምንጭ አረጋግጧል። ተገድለው በጫካ የተጣሉ ስለነበሩም ፍለጋው ዛሬ ድረስ እየተካሄደ ነው። እኛም ሁኔታውን ተከታትለን ለማቅረብ እንሞክራለን። እንደሚያስተላለን ሰሞኑን የኢኳቶሪያል ጊኒ ህዝብ ነገ እሁድ አዲስ ፕሬዚዳንታዊ ምርጫ ለማድረግ ድምፅ ይሰጣል። የደቡብ ሱዳን ሽምቅ ተዋጊ መሪ ሪክ ማቻር ዛሬ ቅዳሜ ወደ ጁባ ይመለሳሉ ተብሎ ነበር፣ አልሆነም። ምክንያት ማቻር ድንገት ጦር መሳሪያ ይዘው እንዳይገቡ ለማጣረት የፕሬዝደንት ሳልቫኪር መንግስት ምርመራ እያካሄደ በመሆኑ ዜናው አበቃ። የተከበራችሁ አድማጮች፣ ለምሽቱ የተዘጋጀው ይኸው ነበር። ነገ በመጽሔት እንገናኝ። ፕሮግራሙን የመራችው ብርሃን ኃይሉ ነች። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሐንዲሶቹ ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም።